ትኩረት በአፍሪካ የቡሩንዲ ፕሬዝደንት ፒየር ንኩሩንዚዛ የሀገሪቱን ህገ መንግስት በመጣስና ከህዝባቸው የገጠማቸውን ተቃውሞ ችላ በማለት ሶስተኛ የስልጣን ዘመናቸውን ከጀመሩ አሁን ልክ ሁለት አመት ሆኗቸዋል ከዚያን ጊዜ ወዲህም በሀገሪቱ ፕሬዚደንት ንኩሩንዚዛ የስልጣን ዘመናቸውን በማራዘማቸው ተቃውሞ ከወጡት መካከል ሶስት ሺህ የሚሆኑት የሀገሪቱ ጸጥታ ኃይላት በወሰዱት እርምጃ መገደላቸውን የተቃዋሚ ወገኖች የሚያወጧቸው ዘገቦች ያሳያሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት በምህፃሩ ኤንኤችሲአር እንዳስታወቀውም ከአራት መቶ ሺህ የሚበልጡ ደግሞ ለስደት ተዳርገዋል። በሀገሪቱ የሚታየው የቀውስ ሁኔታም እንደቀጠለ ነው። በሰሜን ቡሩንዲ በሚገኘው የካያንዛ ግዛት በሺኒያ መንደር ባለፈው እሁድ ከቀትር በኋላ አንድ ማንነቱ ያልታወቀ ግለሰብ በጣለው የእጅ ቦንብ ጥቃት ስምንት ሰዎች ሲገደሉ፣ ሀምሳ የሚሆኑ ደግሞ ቆስለዋል። የካያንዛ ግዛት ፖሊስ ቃል አቀባይ ፒየር ንኩሪንኪዬ ጥቃቱን የጣለውን ማንነት በግልጽ ባይናገሩም ጥቃቱ የአሸባሪዎች ስራ መሆኑን አመልክተዋል። የመገናኛ ብዙሃን ዘገቦችን እንዳመለከቱት ለዚህ አይነቱ ጥቃት የቡሩንዲ ፖሊስ ሁሌ የፕሬዚደንት ፒየር ንኩሩንዚዛ ተቃዋሚዎችን ተጠያቂ ያደርጋል። በቡሩንዲ የቀጠለውን የቀውስ ሁኔታ ለማብቃት ጎረቤት ዩጋንዳና ታንዛኒያ በቡሩንዲ መንግስትና በተቃዋሚዎቹ መካከል ከብዙ ጊዜ ጀምረው የሽምግልና ጥረት ቢጀምሩም ይኸው ጥረታቸው እስካሁን ፍሬ አልባ እንደሆነ ይገኛል። ሸምጋዮቹ እስከ ዛሬ ድረስ ሁለቱን ተቀናቃኝ ወገኖች በአንድ ጠረጴዛ ዙሪያ አገናኝተው ማወያየት አልተሳካላቸውም። የቀድሞው የታንዛኒያ ፕሬዝደንት ቤንጃሚን ምካፓ ሁኔታዎች ይህን በመሰሉበት በአሁኑ ጊዜም ለሐምሌ ወር መጨረሻ በታንዛኒያ ያሩሻ ከተማ ለቡሩንዲ አዲስ ድርድር ለማካሄድ አቅደዋል። የትብብርና ዴሞክራሲ ንቅናቄ በምህጻሩ ኤምኤስዲ የተባለው የቡሩንዲ ተቃዋሚ ፓርቲ ሀገሪቱን እስከ ጎርጎሪዮሳዊው 2020 ዓ ም ድረስ ወደ ነጻና ግልጽ ምርጫ የሚያምራ አንድ እቅድ አውጥቷል። የተቃዋሚው ፓርቲ ኤምኤስዲ ሊቀመንበር አሌክስ ሲንዱ ሂዥዬ እቅዱን ለአካባቢው የምስራቅ አፍሪቃ ማህበረሰብ ቡድን በመላክ ቡድኑ ፕሬዚደንት ፒየር ንኩሩንዚዛ በእቅዱ የሰፈሩትን ሀሳቦች እንዲደግፉ እንዲያግባባ ጠይቀዋል። አሌክስ ሲንዶ ሂዤ ከዶይቸ ቬለ ጋር ባደረጉት ቃለ ምልልስ በእቅዱ ከተካተቱት ሀሳቦች መካከል አንዳንዶቹን ጠቅሰዋል። ስደተኞችና ተቃዋሚዎች የሚመለሱበት፣ ለነሱም ከለላ የሚሰጥበት፣ የፖለቲካ እስረኞች የሚፈቱበት፣ የኢምቦኔራ ኩሬ ሚሊሻዎች ቡድን የሚበተንበት፣ የፖለቲካ ፓርቲዎች ከሙሉ መብታቸው ጋር እንደገና የሚንቀሳቀሱበት፣ እንዲሁም የግል መገናኛ ብዙኃን መልሰው ስራ የሚጀምሩበት አሰራርን ይመለከታል። በአጭሩ በሀሳቦቹ ላይ ውይይት የሚደረግበትን መንፈስ መፍጠር አስፈላጊ ነው ብዬ አስባለሁ። ይሁንና ፕሬዚደንት ፒየር ንኩሩንዚዛ የሚመሩት የቡሩንዲ መንግስት እንደ ትክክለኛ ተደራዳሪ ከማይመለከተው ከተቃዋሚው የትብብርና ዴሞክራሲ ንቅናቄ ኤምኤስዲ ጋር መደራደር አይፈልግም። የቡሩንዲ መንግስት የተቃዋሚው ፓርቲንና መሪውን የትጥቅ ትግል አቅደዋል በሚል ምክንያት ከስድስት ወራት በፊት የፓርቲውን ህጋዊ አቋም መንጠቁ የሚታወስ ነው። ይሁን እንጂ የኤምኤስዲ ሊቀመንበር አሌክስ ሲንዱሂዤ ወቀሳውን ሐሰት ሲሉ አስተባብለዋል። በራሴ የመተማመን ጥሩ ስሜት አለኝ። በአሁኑ ጊዜ በቡጁምቡራ መንግስት ላይ የትጥቅ ትግል የሚያካሂድ የማንም ድርጅት መሪም አይደለውም። የቡሩንዲ መንግስት የኤምኤስዲን ህጋዊነት እየሻረው የተቃዋሚው የትብብርና ዴሞክራሲ ንቅናቄ ፓርቲ በሀገሪቱ ያሳረፈውን ተጽዕኖና በፕሬዝደንቱ አንጻር የደቀነውን ፉክክር በመፍራት መሆኑን ሲንዱ ሂዥ ገልጸዋል። የገልጸዋል የተቃዋሚው ፓርቲ ሊቀመንበር በጎርጎሪዮሳዊው 2007 ዓ ም ለፕሬዝደንታዊው ምርጫ በእጩ ተወዳዳሪነት ቀርበውና ከአንድ አመት በኋላም በ2008 ዓ ም ፕሬዝዳንት ፒየር ንኩሩንዚዛን ሰድበዋል በሚል ክስ ወህኒ ቤት ወርደው እንደነበር አይዘነጋም። ይሁንና ዶይቸ ቬለ ያነጋገራቸው የቡሩንዲ ምክትል ፕሬዚደንት ጋስቶን ሲንድሚዎ መንግስታቸው በሀገሪቱ ፖለቲካዊው ፉክክር በትክክለኛ መንገድ የሚካሄድበትን ሁኔታ እንዳመቻቸው ነው የገለጹት። የፖለቲካ ተዋናዮቹን በካንያዛ ቡሩንዲ ማሰባሰብ ችለናል። እና ድርድሩን ለምንድን ነው እዚህ ማናደርገው? ለዚህ ግን ትክክለኛ መልስ አናገኝም። በአሩሻ ድርድር የሚቋቋም የሽግግር መንግስትን መቀበል አንችልም፣ ምክንያቱም በዲሞክራሲያዊ መንገድ የተመረጠ መንግስት አለን። ይህ መንግስት እያንዳንዱ የፖለቲካ ተዋናይ በሀገሪቱ ስራውን ካላንዳስ ችግር ማከናወን የሚችልበትን ጸጥታና ሰላምን ማረጋገጥ ይችላል። የፖለቲካ ፉክክሩ ጤናማ የሚሆንበትን ሁኔታም ፈጥረናል። አንቪሮንማ ፋቮራ ፑር ላኮምፔቲሲን ሷ ሴን በቡሩንዲ ተቀናቃኝ ወገኖች በጠቅላላ የሚቀበሉት ህገ መንግስት ማውጣት አዳጋች ነው እያሉት ምክትል ፕሬዝደንቱ ጋስቶን ሴንድሚዮ ቀጣዩን ምርጫ የተሳካ በማድረጉ ተግባር ላይ ሁሉም ኃላፊነቱን በሚገባ እየተወጣ አይደለም በሚል በአንዳንድ እንደራሴዎች ላይ ወቀሳ ሰንዝረዋል። ወደ 2020 ዓ ም ምርጫ የሚያምራንን እቅድ ለማውጣት እየሰራን ነው። እንደሚታወቀው ከነዚህ ሰዎች መካከል ለምክር ቤት እንደራሴነት የተመረጡ ይገኙባቸዋል። ግን ይህንኑ ስራቸውን ለመጀመር ፈቃደኞች አይደሉም። ምንድን ነው የሚፈልጉት? አሌክስ ሲንዱ ሂዥ እንደሚሉት ለቡሩንዲ የተቃዋሚ ቡድኖች የፕሬዝደንት ንኩሩንዚዛ በስልጣን የመቆየት ጥያቄ መልስ ማግኘት ያለበት ጉዳይ ነው። ይህ በድርድር የሚፈታ ጉዳይ ነው። ነፃና ግልጽ ምርጫ የሚካሄድበትን ሁኔታ መፍጠር ከፈለግንና ፕሬዝዳንት ንኩሩንዚዛም ምርጫውን እንዳያዘጋጁ ከጠየቅን ንኩሩንዚዛ ስልጣናቸውን ይልቀቁ አይልቀቁ በሚለው ጉዳይ ላይ መደራደር መቻል አለብን። የቡሩንዲ ጊዜያዊ ሁኔታ አሳሳቢ ውጥረት እንደሚታይበት ከአንድ ወር ገደማ በፊት ሀገሪቱን እየጎበኙት የአንድ የጀርመናውያንና የትልቆቹ ሐይቆች አካባቢ የማዕከላዊ አፍሪቃ ሀገራት አብያተ ክርስቲያን መረብ ባልደረባ ወይዘሮ ጊዜኒ አሜስ አስረድተዋል። ህዝቡ ከሁሉም አቅጣጫ ችግር እየደረሰበት ነው። የምግብና የነዳጅ እጥረት ገጥሞታል። አንዳንዴም የመጓጓዣ ዘዴ ስለማይኖርም እንቅስቃሴ ሁሉ የማይቋረጥበት ሁኔታ ያጋጥመዋል። ከዚህ በተጨማሪ በቡሩንዲ ፍርሃት የሰፈነበት የተካረረ የፖለቲካ ሁኔታ ተስፋፍቷል። በህዝቡ የዕለት ተዕለት ኑሮ ውስጥ የፍርሃትና የአቅም አልባነት ስሜት ይታያል። አንዱ ሌላውን አያምንም። የአውሮጳ ህብረት መንበሩን በፓሪስ ፈረንሳይ ያደረገው በምህጻሩ ኤፍአይዲኤች የተባለው የዓለም አቀፉ የሰብአዊ መብት ተሟጋች ድርጅቶች ፌዴሬሽን ስለ ቡሩንዲ ያወጣውን ዘገባ ተከትሎ በቡሩንዲ ላይ የጣለውን የኢኮኖሚ ማዕቀብ ከአንድ ወር በፊት አራዝሟል። ይህም እንደ ጀርመናዊቷ የማዕከላዊ አፍሪቃ ሀገራት አብያተ ክርስቲያን መረብ ባልደረባ ጊዜኒ አሜስ አስተያየት የቡሩንዲን ውዝግብ ለማብቃት በቅርቡ በአሩሻ ታንዛኒያ ይጀመራል የሚባለውን የሽምግልና ጥረት አዳጋች ያደርገዋል። በአንድ በኩል ከዚህ መንግስት ጋር ቀጣይ ድርድር ማድረግ አይቻልም። ዓለም አቀፉ ማዕቀብ ተጥሎበታል። የአውሮፓ ህብረትና ጀርመን ለብሩንዲ መንግስት የሚሰጡትን ገንዘብ አሁንም እንዳቋረጡ ይገኛሉ። በሌላ በኩል የብሩንዲ መንግስት የፖለቲካ ዘርፉን ክፍት ማድረግ ስለሚቻልበትና ህገ መንግስቱን ስለማክበሩ ጉዳይም ለመነጋገር አንዳችም ጥረት ለማድረግም ሆነ የፖለቲካ ፈቃደኝነት ለማሳየት ዝግጁ አልሆነም። በአንጻሩ መንግስት መንግስት በህገ መንግስቱ ላይ አንዳንድ ለውጦችን በማድረግ የ2020 ዓ.ም ምርጫን የማዘጋጀት እቅድ እንዳለው በመገናኛ ብዙሃን በይፋ አሳውቋል። በዚህ እቅዱ መሰረት ንኩሩንዚዛ ህገ መንግስቱን ምን ያህል መቀየር ይቻላል የሚለውን ጉዳይ በስድስት ወራት የሚያጣራ አንድ የግል ኮሚሽን ያቋቁማሉ። ይህ ይደረግ የሚባለው ለውጥ ግን አደገኛ ነው። ምክንያቱም በፕሬዝዳንቱ የስልጣን ዘመን ላይ ያረፈውን ገደብ ማንሳት ብቻ ብቻ ሳይሆን ጎሳን የተመለከቱ አንዳንድ የኮታ ደንቦችንም ሊሽር የሚቻልበትን ስጋት ይደቅናል። ከብዙ አመታት የእርስ በርስ ጦርነት በኋላ የተደረሰውን የሰላም ስምምነት በጠቅላላ ትርጉም አልባ እንዳያደርገውም ያሰጋል። ፓሪስ የሚገኘው የዓለም አቀፉ የሰብአዊ መብት ተሟጋች ድርጅቶች ፌዴሬሽን የቡሩንዲ ፕሬዚደንት ፒየር ንኩሩን ዜዛ ና መንግስታቸው የሚከተሉት አምባ ግንናዊ ስርአት ሀገሪቱን ወደ እርስ በርሱ ጦርነት እንዳያስገባ አስግቷል ሲል አስጠንቅቋል። ከሁቱ ጎሳ የሚወለዱት ፕሬዚደንት ንኩሩንዜዛ የሀገሪቱን ጦር ከቱትሲ ጎሳ አባላት ነጻ ለማድረግ በሚል በጦሩ የተሰለፉትን የቱትሲ ጎሳ ተወላጆች ሆን ብለው በማጥፋት ላይ እንደሚገኙ የፌዴሬሽኑ ዘገባ አመልክቷል። በዘገባው መሰረት በመቶዎች የሚቆጠሩ የቱትሲ ወታደሮች ተገድለዋል፣ ብዙዎችም የት እንደደረሱ ሳይታወቅ ጠፍተዋል ወይም ታስረዋል። ይህ ሁኔታም በብዙ የፖለቲካ ታዛቢዎች ዘንድ በቡሩንዲ የተካሄደውንና በጎርጎሪዮሳዊው 2005 ዓ ም ያበቃውን ደም አፋሳሹን የእርስ በእርስ ጦርነት እንደሚያስታውስ ዘገባው አክሎ ገልጿል። በዚያን ጊዜ በብዙሃኑ ሁቶዎችና በውሁዳኑ ቱትሲዎች መካከል በተካሄደው የእርስ በርስ ጦርነት ከአራት መቶ ሺህ የሚበልጥ ሰው ነበር የተገደለው።